ባለፈው ማክሰኞ ፕሬዚዳንት ሆነው የተመረጡት የዩናይትድ ስቴትስ አሜሪካውያን ረዥም ጊዜ ከፈጀውና ብዙም መከፋፈል ከፈጠረው የምርጫ ሂደት በፍጥነት በማገገም ለቀጣዩ ፕሬዚዳንት ዶናልድ ትራምፕ እድል እንዲሰጡና አብሮነታቸውንም እንዲያጠናክሩ የአገሪቱ መሪዎች እየወተወቱ ነው። ይህ እንዲህ እንዳለ ፕሬዚዳንትነቱ አልዋጥ ያላቸው በሺዎች የተቆጠሩ አሜሪካውያን የተቃውሞ ሰልፎችን እያካሄዱ ነው። የአሜሪካ ድምፅ ዘጋቢዎች ከኒውዮርክና ከዋሽንግተን ዲሲ ያስተላለፏቸውን ዘገባዎች ሄኖክ ሰማ ግዜር ይዞ ቀርበዋል። በትናንትናው ዕለት የዶናልድ ትራምፕን አሸናፊነት በሕዝብ ፊት አምነው የተቀበሉት የዴሞክራቶቹ እጩ ሂለሪ ክሊንተን የሀሳብ ልዩነቶች ቢኖሩም ደጋፊዎቻቸው ለአዲሱ ፕሬዝደንት እድል እንዲሰጡ ጠይቀዋል። ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል። አሁንም ግን በአሜሪካ እምነት አለኝ፣ ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል እላለሁ። ሚስ ክሊንተን በንግግራቸው የአሜሪካ መልካም ቀናት ገና ወደፊት እንደሆኑ አሳስበዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው ዕለት በዋይት ሐውስ ቤተ መንግሥት ተመራጩን ፕሬዚደንት ዶናልድ ትራምፕን አነጋግረዋል። በትናንትና ዕለት ፕሬዚደንት ኦባማ ለሕዝብ ባሰሙት ንግግር አሜሪካውያን የፖለቲካ ልዩነቶቻቸውን አልፈው ለጋራ ጥቅም የሚሰሩባቸው የዳበሩ የዴሞክራሲ ባህሎችና ሕጎች አሏቸው ብለዋል። ሪ ተመራጩ ፕሬዚደንትና እኔ እጅግ የሰፉ የሐሳብ ልዩነቶች እንዳሉን ምስጢር አይደለም። ነገር ግን እንድታስታውሱ የምጠይቀው ከስምንት ዓመታት በፊት እኔና ፕሬዚደንት ቡሽ በጣም የጎሉ የሐሳብ ልዩነቶች ነበሩን። የፕሬዚደንት ቡሽ አስተዳደር ሠራተኞች በአስደናቂ የሥራ ብቃትና ክብር የሥልጣን ሽግግሩ እንዲከናወን ረድተውናል። በትናንትናው ዕለት የዴሞክራቲክ ፓርቲው መሪዎችና ሌሎችም የሕዝብ አስተያየት መሪዎች አሜሪካውያን በዴሞክራሲ ባህላቸው እንደሚያደርጉት ለመጪው ዘመናት ሀገራቸውን የሚያቀኑባቸውን የጋራ አማራጮች እንዲፈልጉ ሲጠይቁ ውለዋል። ሆኖም የዶናልድ ትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺዎች የሚቆጠሩ ሰልፈኞች ትናንት ማምሻውን በተለያዩ የዩናይትድ ስቴትስ ትላልቅ ከተሞች የትራምፕ ፕሬዚዳንትነትን በመቃወም ሰልፍ አካሂደዋል። በኒውዮርክ በዋሽንግተን ዲሲ ካሊፎርኒያና ሌሎችም አካባቢዎች የዶናልድ ትራምፕን መጪ ፖሊሲዎች በመቃወም መራጮች ድምጻቸውን አሰምተዋል በዋሽንግተን ዲሲ ትናንት ማምሻውን ከተሰባሰቡ ሰልፈኞች መካከል ፍራንሴስካ ዋልሽ በትራምፕ አሸናፊነት ከባድ ስጋት እንዳደረባቸው ገልጸዋል ብርቱ ፍራቻ ተሰምቶኛል። ቤተሰቤ ከኩባ የተሰበሰቡ የፖለቲካ ስደተኞች ያሉበት ነው። ይች ሀገር ተቀብላ ስላስተናገደችን ትልቅ ውለታ እንዳለብን ይሰማኛል። አሁን ግን ስጋትና ፍራቻ አውጦናል። ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር አብረው ለመሥራት የዓለም መሪዎች መልእክቶቻቸውን እያስተላለፉ ይገኛሉ። በመጪው ሳምንት ከጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ጋር በኒውዮርክ ትራምፕ እንደሚገናኙ ተገልጿል።